SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትራሊያውያን ባልና ሚስት ከሚያንማር የቤት ውስጥ እስር ነጻ ወጡ። ኢትዮጵያ ውስጥ እድሜያቸው ከ65 በላይ እና እድሜያቸው ከ55 በላይ የሆኑ ስር የሰደደ ሕመም ላለባቸው ዜጎች የኮሮና ቫይረስ ክትባት መስጠት ዛሬ ይጀምራል። ቼልሲ በርሚንግሃም ሲቲን ስድስት ለባዶ ረታ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ሚያንማር ውስጥ ለቤት ውስጥ እስር ተዳርገው የነበሩ አውስትራሊያውያን ጥንዶች ከክስ ነፃ ሆነው ካገር እንዲወጡ ተወሰነ። ክሪስቲያ ቬሪና ባለቤታቸው ማቲው ኦኬን ባለፈው ወር ከሚያንማር ወደ አውስትራሊያ ለመመለስ አውሮፕላን ውስጥ ሊገቡ ሲሉ እንዲመለሱ ተደርጓል። ሌላው አውስትራሊያዊ ፕሮፌሰር ሾን ሳርኔል ከወርሃ ፌብርዋሪ ጀምሮ እስካሁን በእገታ ላይ ይገኛሉ። ፕሮፌሰር ቻርኔል እስካሁን ድረስ ክስ ያልተመሠረተባቸው ሲሆን በወታደራዊ መፈንቅለ መንግሥት ከሥልጣናቸው ለተገፉት የሚያንማር መሪ አንግሳን ሱቺ የምጣኔ ሀብት አማካሪ ነበሩ። ኢትዮጵያ ጤና ሚኒስቴር ከዛሬ ሰኞ መጋቢት 27 ጀምሮ ዕድሜያቸው ከ65 በላይና ዕድሜያቸው ከሀምሳ አምስት በላይ ሆኖ ስር የሰደደ ህመም ላለባቸው ዜጎች የኮሮና ቫይረስ ክትባት መስጠት እንደሚጀምር አስታወቀ። ዕድሜያቸው ከስልሳ አምስት በላይ ለሆናቸውና ዕድሜያቸው ከሀምሳ አምስት እስከ ስልሳ አራት አመት ሆነው ተጓዳኝ የጤና ችግር ላለባቸው ሰዎች ከዛሬ ሰኞ መጋቢት ሀያ ሰባት ቀን ሁለት ሺ አስራ ሶስት አመተ ምርት ጀምሮ የኮሮና ወረርሽኝ ወይም ኮቪድ አስራ ዘጠኝ መከላከያ ክትባት መስጠት እንደሚጀመር የጤና ሚኒስቴር አስታወቀ። በሀገራችን የኮቪድ አስራ ዘጠኝ መከላከያ ክትባት መሰጠት የተጀመረው መጋቢት አራት ቀን ሁለት ሺ አስራ ሶስት አመተ ምህረት እንደነበረ የሚታወስ ሲሆን ክትባቱ በቅድሚያ እንዲሰጣቸው የተደረገውም ለሕክምና ባለሙያዎች መሆኑ ይታወቃል። የጤና ሚኒስቴር አርብ መጋቢት ሀያ አራት ቀን በሰጠው መግለጫ እንዳስታወቀው እድሜያቸው ከስልሳ አምስት አመት በላይ የሆናቸው ሰዎችና ተጓዳኝ የጤና ችግር ያለባቸው የቀበሌ መታወቂያ በመያዝ ወደ ጤና ተቋም በመሄድ ክትባታቸውን መውሰድ እንደሚችሉ አስታውቋል። የጤና ችግር ያለባቸው ሰዎች በፊት ህክምናቸውን ሲከታተሉ ወደ ነበሩበት ተቋም በመሄድ ተመዝግበው ክትባቱን በቀላሉ ሊያገኙ እንደሚችሉ የጤና ሚኒስቴር ገልጸዋል። በቀጣይም እንደ አስፈላጊነቱ ሌሎች የህብረተሰብ ክፍሎች በሚወጣላቸው ፕሮግራም መሰረት ክትባታቸውን እንዲወስዱ ይደረጋል በማለት የጤና ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ ክትባቱ የበሽታውን ስርጭት ለመግታትና በወረርሽኙ ሳቢያ በህብረተሰብ ውስጥ የሚከሰተውን ጽኑ ህመምና ሞት የሚቀንስ መሆኑን አስገንዝቦ ህዝቡ ራሱን ከበሽታው እንዲከላከል አሳስቧል። በዚህም ራሱን እንዲጠብቅና ደስታ እንዳይዘናጋ ማሳሰቢያ ሰጥቷል። ይህ በእንዲህ እንዳለም የአውስትሬልያ ፌዴራል መንግሥት አገር አቀፍ የኮሮና ቫይረስ ክትባት ስርጭትን ለማፋጠን ከመቶ በላይ ክሊኒኮች ክትባት እንዲሰጡ እንደሚደረግ ገለጠ። በዚህ መሠረት እስካሁን ክትባት በመስጠት ላይ ያሉትን አንድ ሺህ አምስት መቶ ክሊኒኮች በዕጥፍ በማሳደግ በዚህ ሳምንት ውስጥ ወደ ሦስት ሺህ ከፍ እንዲሉ ይደረጋል። በወሩ መጨረሻም ከአራት ሺህ በላይ የመከተቢያ ስፍራዎች ግልጋሎት የሚሰጡ ይሆናል። የፌዴራል መንግሥቱ የክትባት ስርጭቱን ለማፋጠን እየጣረ ያለው የአውስትሬሊያ ክትባት አሰጣት ሂደት በጣሙን እየተጓተተ ነው በሚል ብርቱ ትችቶች እየደረሱበት ባለበት ወቅት ነው። መንግሥት በኤፕሪል አራት ሚሊዮን ሰዎች እንደሚከተቡ ቢገልጥም እስካሁን ለክትባት የበቁት 840 ሺህ ብቻ ናቸው። ኩንስላንድ ላለፉት ሁለት ተከታታይ ቀናት አንዳችም በኮሮና ቫይረስ የተጠቃ ግለሰብ አላስመዘገበችም። ውጤቱን መሰረት በማድረግም የጤና ባለስልጣናት በልዕልት አሌክዛንድራ ሆስፒታል ተከስቶ የነበረውን ቫይረስ ለመቆጣጠር ለሶስት ቀናት የተጣሉ ገደቦች ፍሬ መሆኑን አስታውቀዋል። ይሁንና ለጊዜው ያልተከሰቱ የማኅበረሰብ ተጋቦቶች ሊኖሩ ስለሚችሉ ሰዎች በቫይረስ የመያዝ ምልክቶችን በራሳቸው ላይ ካስተዋሉ በአስቸኳይ እንዲመረመሩ አሳስበዋል። አራት ሆቴል ወሸባ ገብተው ያሉ በቫይረሱ የተጠቁ ሰዎችን አክሎ በክፍለ አገሪቱ በጠቅላላው ሰባ አምስት ግለሰቦች በኮሮና ቫይረስ ተጠቅተው ይገኛሉ። በሌላ በኩል ኒው ሳውዝ ዌልስ ውስጥ በኮሮና ቫይረስ የተጠቃ ግለሰብ ያልተመዘገበ ሲሆን ሦስት ሆቴል ወሸባ ገብተው ያሉ የባህር ማዶ ተመላሾች በቫይረሱ ተጠቅተዋል። ዛሬ ኤፕሪል አምስት እኩለ ሌሊት ላይ በትዊድ ባሊናና ሊዝሞር አካባቢዎች ተጥለው የነበሩ ጊዜያዊ ገደቦች ይነሳሉ። ይህ በእንዲህ እንዳለም አድላይድ ውስጥ አንድ በአርባዎቹ ዕድሜ የሚገኝ ግለሰብ በኮሮና ቫይረስ ተጠቅቶ ለሆስፒታል ተዳርጓል። የጤና ባለሥልጣናት ግለሰቡ ብርቱ በሆነ የደቡብ አፍሪካ ቬሪያንት ሳይጠቃ እንዳልቀረ ግምት አሳድረዋል። ኢንዶኔዥያና ቲሞር ሌስቴን ባጠቃው ጎርፍ ሳቢያ ከሰባ አምስት በላይ ሰዎች ሕይወታቸውን ያጡ ሲሆን በደርዘን የሚቆጠሩ የደረሱበት አልታወቀም። ጎርፉ የግድብ መናድን የመንገድ መፍረስንና የቤቶችን ተገፍቶ መወሰድን አስከትሏል። የኢንዶኔዥያ ባለሥልጣናት በጎርፉ ሳቢያ ከ55 ሰዎች በላይ እስካሁን ሕይወታቸውን ያጡ መሆኑንና ሆኖም የሟቾች ቁጥር እንደሚጨምር ጠቁመዋል። ቲሞር ሌስቴ ውስጥ ከ21 በላይ ሕይወታቸውን ሲያጡ፣ አብዛኛዎቹም የመዲናይቱ ዲሊ ነዋሪዎች ናቸው። የጎርፍ አደጋው ቲሞር ሊስቴን ያጠቃው ዜጎቿ የመጀመሪያውን የኮሮና ቫይረስ ክትባት ሊወስዱ ተሰናድተው ባለበት ወቅት ነው። የሌበር የፓስፊክና ዓለም አቀፍ ልማት ቃል አቀባይ ፓት ኮንሮይ የጎርፉ አደጋ የክትባት አሰጣጡን እንዳያደናቅፍ አውስትሬሊያ ድጋፍ ማድረግ እንደሚገባት ሲያሳስቡ፣ ይህች ሀገር በጣሙን አሳሳቢ የኮሮና ቫይረስ ተዛማችነትን ማየት በጀመረችበት ወቅት የተከሰተው ይህ ጎርፍ ሁኔታዎቹን ወደ ባሰን ሁነት እንዳያሻግር ባለን አቅም ሁሉ በኮሮና ቫይረስ ግንባር እርዳታዎችን መለገስ አለብን ብለዋል። አውስትራሊያዊቷ የማቲልዳስ አምበል ሳም ኬር ቼልሲ በርሚንግሃም ሲቲን ስድስት ለባዶ ለማሸነፍ እንዲችል ሁነኛ ግቦችን አስቆጠራለች። ሳም ከስድስቱ ሦስቱን ግቦች ያስቆጠረ ሲሆን በሴቶች የግብ ሰንጠረዥ ላይ ከከፍተኛ ግብ አግቢዎች ተርታ ትሰልፋለች በዚሁ ወደ ውጭ ምንዛሪ ተመን ስናመራ፣ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ከ36 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 18፣ ከፍተኛ 27። አድላይድ ፀሐማ ሆኖ ይውላል። ዝቅተኛ 11፣ ከፍተኛ 20። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 20። ሆባርት በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 10፣ ከፍተኛ 21። ካምብራ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 24። ሲድኒ ያካፋል። ዝቅተኛ 19 ከፍተኛ 27። ብሪስበን ያካፋል። ዝቅተኛ 21 ከፍተኛ 26። ዳርዊን በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 25 ከፍተኛ 33። አዲስ አበባ በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 27። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያውያን ባልና ሚስት ከሚያንማ የቤት ውስጥ ስር ነጻ ወጡ። ኢትዮጵያ ውስጥ ዕድሜያቸው ከ65 በላይና ዕድሜያቸው ከ55 በላይ ሆኖ ስር የሰደደ ህመም ላለባቸው ዜጎች የኮሮና ቫይረስ ክትባት መስጠት ዛሬ ይጀመራል። ቼልሲ በርሚንግሃም ሲቲን ስድስት ለባዶ ረታ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።